መጽሐፈ መሣፍንት ምዕራፍ ሰባት ጌዲዮን የተባለውም ይሩበዓል፣ ከእርሱም ጋር የነበሩ ሕዝብ ሁሉ ማልደው ተነሡ፣ በሐሮድ ምንጭ አጠገብ ሰፈሩ። የምድያምም ሰፈር ከእነርሱ ወደ ሰሜን በኩል በሞሬ ኮረብታ አጠገብ በሸለቆ ውስጥ ነበር። እግዚአብሔርም ጌዲዮንን ከአንተ ጋር ያለው ሕዝብ በዝቶአል፣ ስለዚህ እስራኤል እጄ አዳነኝ ብሎ እንዳይታበይብኝ እኔ ምድያምን በእጃቸው አሳልፌ አልሰጣቸውም። አሁንም እንግዲህ የፈራ የደነገጠም ከገለዓድ ተራራ ተነሥቶ ይመለስ ብለህ በሕዝቡ ጆሮ አውጅ አለው። ከሕዝቡም ሀያ ሁለት ሺህ ተመለሱ፣ ዐሥርም ሺህ ቀሩ። እግዚአብሔርም ጌዲዮንን ሕዝቡ ገና ብዙ ነው፣ ወደ ውኃ አውርዳቸው፣ በዚያም እፈትናቸዋለሁ። እኔም ይህ ከአንተ ጋር ይሂድ የምለው እርሱ ከአንተ ጋር ይሄዳል፤ እኔም ይህ ከአንተ ጋር አይሂድ የምለው እርሱም አይሄድም አለው። ሕዝቡንም ወደ ውኃ አወረደ። እግዚአብሔርም ጌዴዎንን ውሻ እንደሚጠጣ ውኃ በመላሱ የሚጠጣውን ሁሉ እርሱን ለብቻው አድርገው፣ እንዲሁም ሊጠጣ በጒልበቱ የሚንበረከከውን ሁሉ ለብቻው አድርገው አለው። በእጃቸውም ውኃ ወደ አፋቸው አድርገው የጠጡት ቁጥር ሦስት መቶ ነበር። የቀሩት ሕዝብ ግን ውኃ ሊጠጡ በጉልበታቸው ተንበረከኩ። እግዚአብሔርም ጌዴዎንን በእጃቸው ውኃ በጠጡት በሦስት መቶ ሰዎች አድናችኋለሁ ምድያማውያንንም በእጅህ አሳልፌ እሰጣለሁ። የቀሩት ሕዝብ ሁሉ ግን ወደ ሰፈራቸው ይመለሱ አለው። የሕዝቡንም ስንቅና ቀንደ መለከት በእጃቸው ወሰዱ። የቀሩትንም የእስራኤል ሰዎች ሁሉ ወደ ድንኳናቸው ሰደዳቸው። ሦስት መቶ ሰዎች ግን በእርሱ ዘንድ ጠበቃቸው። የምድያም ሰፈር ከእርሱ በታች በሸለቆ ውስጥ ነበር። በዚያም ሌሊት እግዚአብሔር በእጅህ አሳልፌ ሰጥቼአቸዋለሁና ተነሥተህ ወደ ሰፈር ውረድ። አንተም ለመውረድ ብትፈራ አንተ ከሎሌህ ከፋራ ጋር ወደ ሰፈሩ ውረድ፣ የሚናገሩትንም ትሰማለህ። ከዚያም በኋላ ወደ ሰፈሩ ትወርድ ዘንድ እጅህ ትበረታለች አለው። እርሱና ሎሌው ፋራ በሰፈሩ ዳርቻ ወደ ነበሩት ሰልፈኞች ወረዱ። ብዛታቸውም እንደ አንበጣ የሆነ ምድያማውያንና አማሌቃውያን የምሥራቅም ሰዎች ሁሉ በሸለቆው ውስጥ ሰፍረው ነበር። የግመሎቻቸውም ብዛት ቁጥር እንደ ሌላው በባሕር ዳር እንዳለ አሸዋ ነበር። ጌዲዮንም በደረሰ ጊዜ አንድ ሰው ሕልምን ለባልንጀራው ሲያጫውት፣ እነሆ ሕልም አለምሁ እነሆም አንዲት የገብስ እንጎቻ ወደ ምድያም ሰፈር ተንከባላ ወረደች። ወደ ድንኳኑም ደርሳ እስኪወድቅ ድረስ መታችው፣ ገለበጠችውም፣ ድንኳኑም ተጋደመ ይል ነበር። ባልንጀራውም መልሶ ይህ ነገር ከእስራኤል ሰው ከኢዮስያስ ልጅ ከጌዲዮን ሰይፍ በቀር ሌላ አይደለም፣ እግዚአብሔር ምድያምና ሰራዊቱን ሁሉ በእጁ አሳልፎ ሰጥቶአል አለው። ጌዴዎንም ሕልሙንና ትርጓሜውን በሰማ ጊዜ ሰገደ። ወደ እስራኤልም ሰፈር ተመልሶ እግዚአብሔር የምድያምን ሠራዊት በእጃችሁ አሳልፎ ሰጥቶአልና ተነሡ አለ። ሦስቱንም መቶ ሰዎች በሦስት ወገን ከፈላቸው፣ በሁሉም እጅ ቀንደ መለከትና ባዶ ማሰሮ፣ በማሰሮውም ውስጥ ችቦ ሰጠ። እርሱም እኔን ተመልከቱ እንዲሁም አድርጉ እነሆም ወደ ሰፈሩ ዳርቻ በደረስሁ ጊዜ እኔ እንደማደርግ እንዲሁ እናንተ አድርጉ። እኔ ከእኔም ጋር ያሉት ሁሉ ቀንደ መለከት ስንነፋ፣ እናንተ ደግሞ በሰፈሩ ዙሪያ ሁሉ ቀንደ መለከታችሁን ንፉ፣ ለእግዚአብሔርና ለጌዲዮን በሉ አላቸው። ጌዲዮንም ከእርሱም ጋር የነበሩት መቶ ሰዎች በመካከላቸው ትጋት ትጋቱም በተጀመረ ጊዜ ወደ ሰፈሩ ዳርቻ መጡ ቀንደ መለከቱንም ነፉ በእጃቸውም የነበሩትን ማሰሮች ሰባበሩ። ሦስቱም ወገኖች ቀንደ መለከቶችን ነፉ፣ ማሰሮችንም ሰበሩ። በግራ እጃቸውም ችቦችን በቀኝ እጃቸውም ቀንደ መለከቶችን ይዘው እየነፉ የእግዚአብሔርና የጌዴዎን ሰይፍ ብለው ጮኹ። ሁሉም በየቦታው በሰፈሩ ዙሪያ ቆመ። ሰራዊቱም ሁሉ ሮጠ፣ ጮኸ ሸሸም ሦስቱንም መቶ ቀንደ መለከቶች ነፉ። እግዚአብሔርም የሰውን ሁሉ ሰይፍ በባልንጀራውና በሰራዊቱ ሁሉ ላይ አደረገ። ሰራዊቱም በጽሬራ በኩል እስከ ቤት ሺጣ ድረስ በጠባት አጠገብ እስካለው እስከ አቤል ምሖላ ዳርቻ ድረስ ሸሸ። የእስራኤልም ሰዎች ከንፍታሌምና፣ ከአሴር፣ ከምናሴም ሁሉ ተሰብስበው ምድያምን አሳደዱ። ጌዲዮንም ምድያምን ለመገናኘት ውረዱ፣ እስከ ቤት ባራም ድረስ ያለውን ውሃ፣ ዮርዳኖስን ያዙባቸው ብሎ መልእክተኞችን በኤፍሬም ወዳለው ተራራማ አገር ሁሉ ሰደደ። የኤፍሬም ሰዎችም ሁሉ ተሰብስበው እስከ ቤት ባራ ድረስ ውሃውን፣ ዮርዳኖስን ያዙ። የምድያምንም ሁለቱን መኳንንት ሄሬብንና ዜብን ያዙ። ሄሬብንም በሄሬብ ዓለት አጠገብ ገደሉት፣ ዜብንም በዜብ መጥመቂያ ላይ ገደሉት። ምድያምንም አሳደዱ። የሄሬብንና የዜብንም ራስ ይዘው ወደ ዮርዳኖስ ማዶ ወደ ጌዲዮን መጡ።